ሳውዲ አረቢያ የመኖሪያና የስራ ህግን የጣሶ ያለቻቸውን ከ16000 በላይ ስደተኞችን ማሰሯን የሀገሪቱ የመገናኛ ብዙሃን ከቀናት በፊት ይፋ አድርጓል። በአንድ ሳምንት ውስጥ እስራቱ የተከናወነው በተለያዩ የሀገሪቱ ግዛት በተካሄደ የተጠናከረ አሰሳ መሆኑንም አመልክቷል። ከዚህ መሃልም በርካቶቹ ኢትዮጵያውያን ናቸው። ሪያድ የምትገኘው ኢትዮጵያዊት ረዥም ዓመታት ሳውዲ አረቢያ በኖሩት ላይ ሳይቀር ወከባና ስርዓቱ ከጀመረ መቆየቱን ትናገራለች። አፈሳውማ ከሶስት ወር ከአራት ወር ይበልጣል። ስንት አመት ለፍተንኛ? እንግዲህ ከዘጠኝ እኔ እንኳ ባጭሩ ዘጠኝ አመት ይሆነኛል። እና ያ ሁሉ መቼም ዚህ አንድ ሀገር ስኖሪ ብዙ ነገር ይኖርሻል። ለኛ ለእኛ አንድ ጠቂ ልብሳችን እንኳ ትልቅ ነገር ናት። እና ያንን እንኳ ለመያዝ አይታገሱሽም። ከያዙሽ በኋላ ደግሞ ዱርዬዎች ይገቡና እኛ ቤታችን ምናምን አመዘቃቅለው የሚፈልጉትን ወስደው እንደዛ ላይ ነው። በዚህ መሀል የታመመች ሌላ ኢትዮጵያዊት ወደ ሀገር ለመመለስ አለመቻሉን በመጥቀስም መፍትሄ የሚሰጣት አካል ካለ ትጣራለች። አንዲት የታመመች ት ስድስት ወር በላይ ይሆናታል። ኤምባሲ ጋር በአሁኑ ሰዓት ህመምተኛ ያስተናግዳሉ በሚለው ሄደች፣ ማንም ዞር ብሎ ሚያያት የለም። እንደዛ ሰውነቷ ምን ምን ብሎ ተገድፋ ሄዳ እሷን እንኳን ያስተናግዱ አልቻለም። እንኳን ነው ጤነኛ ሰው እንደውልሻለን ብለው ላኳት። ግን እንደውልሻለን ያሏት ራሱ የሆነ በጉቦ የሚሰራልሽ ልጅ ሰው እያለ እናገናኝሻለን እንደውልሻለን ሲሏት ያው መጣች። ኢትዮጵያውያን ኢላማ ሆነዋል የሚለው ሌላው እማኝ እስር ቤት የሚገኙ እየገፉት ያለውን የስቃይ ሕይወት ያስረዳል። ከአንድ ወር ሕጻን ልጅ እስከ አርባ ዘጠኝ አዛውንት ሀምሳ አምስት አዛውን ጥር ህግ አድርገው ነው የሚያስገቡን። ማለት ኢትዮጵያ ብቻ በመሆናቸው እስር ቤት አንድ ክላስ ላይ ሀምሳ ሰላሳ ሰው አጉረዋቸዋል። ታማሚዎች አሉ። እነዛን ሕክምና እንኳ አያደርሷቸውም። እሰው ፍጡር ላይ የማይደረግ ስራ ነው እየተሰራብን ያለው ምግብ የለም። አንድ ልብስ አመት ከስድስት ወር በላያችን ላይ ሳውዲ አረቢያ ውስጥ ኢትዮጵያውያን ላይ ያነጣጠረ ቤት ሰበራና ፍተሻው ተጠናክሮ ቀጥሏል፣ የሚለው ሌላው የአይን ምስክር፣ በሰው ሀገር ለሚዋከቡት ወገኖች በኢትዮጵያ ቆንስላ በኩል በቂ ድጋፍ እየተደረገ አይደለም ባይ ነው። በኢትዮጵያኖች ላይ ብቻ ያነጣጠረ የቤት ለቤት አፈሳና ሰበራ እየተካሄደ ነው። ብዙ ኢትዮጵያውያኖች እየተሰቃዩ ነው የሚገኙት። በተደጋጋሚ የኢትዮጵያ መንግስትና የሚመለከተው አካል እልባት እንዲሰጠን እየጠየቅን እንገኛለን። ነገር ግን ከማንኛውም አካል እርዳታ እያገኘን አይደለም። ይባስ ተብሎም ኢትዮጵያ ኤምባሲ አካባቢ ድርጅቶቹን ለመንግስት በማሳወቅ አዲስ ኤምባሲ ተሰርቶልን ቢያንስ ህገወጥ የሚባሉ ዜጎች ወደ ሀገር እንዲገቡ እየተደረገ ያለበት ሁኔታ አለ። እሱም ቢሆን በቂና በአግባቡ እየተከናወነ አይደለም። በተለያየ ጊዜ ጥቂትም ቢሆኑ ወደ ኢትዮጵያ ተመለሱ የሚሉ ዜናዎችን እንሰማለን እና እንደዚ አይነቶቹ ሰዎች እንዴት ነው እየተመለሱ ያሉት? በአጠቃላይ ሽሜቲ ማረሚያ ቤት ከሌሎች ዜጎች ውጭ ባለፈ መልኩ በእኛው ዜጎች እየተሰቃየንና እየተጎዳን እንደሆነ የሚወጡ መረጃዎች እና ድርጊቶች አሉ። በብዛት እየተሰራ ያለው እዛ አካባቢ በሙስናም እንደሆነ አንድ ሰው ከሁለት ሺህ ሪያል እስከ ሶስት ሺህ ሪያል እየከፈለ በፍጥነት ፕሮሰሱን ጨርሶ እየሄደ እንዳለ ነው እየተሰማ ያለው። ይህንን ለሚመለከተው አካል በተለያዩ መረጃዎች ለመስጠት ሞክረናል፣ የተደረገ ልባት የለም። በአንጻሩ በጣም በርካታ ታማሚዎች እንዳሉና ገንዘብ የመክፈል አቅም ስለሌላቸውም ስቃይ ውስጥ ይገኛሉ ነው ያለው። ይህን መሰል ተመሳሳይ ችግር መኖሩን የገለጹልን በርካቶች ናቸው። መረጃ እጃቸው ላይ ያለ የሚከራከርላቸው ወገን ባለመኖሩ ለስር የተዳረጉ እነሱ በጎን ይከፈላል የሚሉትን በሺህ የሚቆጠር የሳውዲ ገንዘብ መክፈል ባለመቻላቸውም ተገቢውን ትብብር ከኤምባሲያችን አላገኘንም የሚሉትም ቁጥራቸው ቀላል አይደለም። እንዲህ ያለውን አቤቱታ ይዘን የደወልንላቸው በጅዳ ቆንስላ ጄኔራል አምባሳደር አብዱ ያሲን ዛሬ ከንጋቱ ጀምሮ በሺዎች የሚቆጠሩ ችግር ላይ የሚገኙ ኢትዮጵያውያንን ለመርዳት በስራ መጠመዳቸውን በመግለጽ ለማንኛውም ማብራሪያ አዲስ አበባ ወደሚገኘው መስሪያ ቤት ወይም የቃል አቀባይ ጽህፈት ቤት ደውሉ በማለታቸው ከቢሯቸው ወገን ያለውን ምላሽ ማካተት አልቻልንም። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይን ለማግኘት ያደረግ ነው የስልክ ጥሪም አልተመለሰም።